ሰላም፣ ጤና ይስጥልኝ። እንደምናምሽታችኋል የጋቢና ተከታታዮች። የዕለተ አርብ ሚያዝያ 29 2013 ዓ.ም ምሽት ዝግጅታችን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ስርጭቱን ጀመረ። በምሽቱ ዝግጅታችን በእንጉዳይ ማብቀል ስራ ውስጥ የተሰማራ አንድ ወጣት እንግዳ አርገን ጋብዘናል። እዛ ላይ ከነበረው ውድድር ኦልሞስት ከአፍሪካ ከተመረጡት አርባ ስድስቱ አንዱ መሆን ችያለው ከኢትዮጵያ በእርግጥ ብቸኛው ነኝ። እንግዳችን ዮናታን በቀለ ይባላል። በዚህ ብዙም ባልተለመደ ስራ ውስጥ ተሰማርቶ ስላገኛቸው ስኬቶች በምሽቱ ያጋራናል። ብሔራዊ ምርጫ ቦርድ የመራጮች ምዝገባ ጊዜ ማራዘሙንና ሌሎች ወቅታዊ ጉዳዮችን የሚዳስሱ የሀገር ውስጥና የውጭ ዘገባዎችንም አሰናድተናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምን አምሽታችኋል። በኦሮሚያ ክልል ሕግን የማስከበር እርምጃ ሕግን የተከተለ መሆን አለበት ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አሳሰበ። ኢሰመኮ ለሶስት ወራት ያህል ከኅዳር 11 2013 ዓም እስከ ጥር 4 2013 ዓም ባለው ጊዜ ውስጥ ኦሮሚያ ውስጥ በሚገኙ 21 እስር ቤቶች ውስጥ የእስረኞችን አያያዝ በተመለከተ ክትትል ማድረጉን ገልጾ በትላንትናው እለት ባወጣው መግለጫ የእስረኞች ሰብአዊ መብት አያያዝ ሁኔታ እንዳሳሰበው አስታውቋል። ኮሚሽኑ የተመለከታቸው እስር ቤቶች የአርቲስት ሀጫሉ ሁንዴሳ ግድያን ተከትሎ በቁጥጥር ስር የዋሉ ተጠርጣሪዎችን ጨምሮ ሌሎች በወቅታዊ ሁኔታዎች ምክንያት የተያዙ የሚባሉ ብዛት ያላቸው እስረኞች የሚገኙባቸውና ተደጋጋሚ ቅሬታዎች የሚቀርቡባቸው መሆኑንም አስታውቋል። ኮሚሽኑ በጎበኛቸው ፖሊስ ጣቢያዎች ውስጥ በእስር ላይ የሚገኙ ሰዎች ሰብአዊ መብቶች አያያዝ ሁኔታ እጅግ አሳሳቢና በአፋጣኝ ሊሻሻል የሚገባውም ነው ብሏል። በጉዳዩ ላይ የኦሮሚያ ፖሊስ ጄኔራል ኮሚሽነር አራዳ መርዳሳንም ሆነ የክልሉ ጠቅላይ አቃቢ ሕግ ሁሴን ኡስማንም በተደጋጋሚ ለማግኘት ያደረግንላቸው የስልክና የቴክስት መልእክት ምላሽ አላገኝም። ዘገባው የናኩር መልካ ነው። ብሔራዊ የምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባን አራዘመ። ቦርዱ ግጭት በነበረባቸው የተለያዩ የሀገሪቱ አካባቢዎችም በመንግስት የጸጥታ ድጋፍ ታግዞ በዛሬው እለት ምዝገባ መጀመሩን አስታውቋል። ከሶስት ቀናት በፊት በተሰበሰበው አሀዝ ለስድስተኛው ብሔራዊ ምርጫ 28.7 ሚሊዮን መራጮች መመዝገባቸውንም ይፋ አድርጓል። ብሔራዊ የምርጫ ቦርድ በዛሬው እለት ባወጣው መግለጫ ከአፋርና ከሶማሌ ክልል በስተ በመጠቀም የመራጮች ምዝገባ ዛሬ ይጠናቀቅባቸው የነበሩ የሰባት ክልሎችና የሁለት ከተማ መስተዳደሮች የምዝገባ ጊዜ ከአንድ ሳምንት እንደተራዘመ አስታውቋል። ዘገባው የአዲስ ቸኮል ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ አምባሳደር ጄፍሪ ፊልትመን ትላንት በአስመራ በኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጋር ተነጋግረዋል። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል በትዊተር ገጻቸው ባሰፈሩት ጽሁፍ ፕሬዚዳንት ኢሳያስና የዩናይትድ ስቴትስ ልዑክ ትላንት ከቀትር በኋላ አራት ሰዓት የፈጀ ውይይት እንዳካሄዱም ገልጸዋል። ፕሬዚዳንት ኢሳያስ የአፍሪካ ቀንድ ችግሮችን ለመፍታት በሚደረጉ ጥረቶች ኤርትራ ከዩናይትድ ስቴትስ ጋር በትብብር ለመስራት ዝግጁ መሆኗን ለዩናይትድ ስቴትስ ልዑክ ያረጋገጡላቸው መሆኑንም የማስታወቂያ ሚኒስቴሩ አክለው ገልጸዋል። አምባሳደር ፌልትማን በበኩላቸው በአፍሪካ ቀንድ ባሉ አበይት ችግሮች ዙሪያ የዩናይትድ ስቴትስ አስተዳደር ያለውን አመለካከት ያብራሩ መሆኑን የአቶ የማነ ገብረ መስቀል የትዊተር ጽሁፍ አመላክቷል። አክቷል አምባሳደር ጄፍሪ ፊልትማን ረቡዕ በካይሮ ከግብፁ ፕሬዚዳንት አብዱል ፍታህ ኤልሲሲና ከውጭ ጉዳይ ሚኒስተሩ ሳሜህ ሹክሪ ጋር ተገናኝተው መነጋገራቸውን ዘገባዎች አመላክቷል። ልዩ ልኡኩ ዛሬ ወደ ሱዳን ያመሩ ሲሆን የፊታችን እሁድ ደግሞ ወደ አዲስ አበባ እንደሚጓዙም ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያገኘ ነው መረጃ አመላክቷል። አድማጮች፣ ለምሽቱ ያዝኩላችሁ አጫጭር ዜናዎችን እነዚህ ነበሩ። ኤደን ገረመው ከዋሽንግተን ዲሲ And be B-O-A ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሐሪክ ወይም የስልክ ቁጥራችንን ፕላስ 1 202 ስልሳ ሶስት ሰባ ዘጠኝን በመጠቀም ዋትሳፕ ላይ አድርሱም። አሁን ወደ ቀዳሚው ዝግጅታችን እንለፍ። ምርጫ ቦርድ በአብዛኞቹ ክልሎችና ሁለቱ የከተማ አስተዳደሮች የመራጮች ምዝገባ ማራዘሙን አስታውቋል። ቦርዱ ግጭት በነበረባቸው የተለያዩ የሀገሪቱ አካባቢዎችም በመንግስት የጸጥታ ድጋፍ ታግዞ በዛሬው ዕለት ምዝገባ መጀመሩን የገለጸ ሲሆን ከሶስት ቀን በፊት በተሰበሰበ አሀዝ መሰረት እስካሁን ለስድስተኛው ብሔራዊ ምርጫ 28.7 ሚሊዮን መራጮች መመዝገባቸው ይፋ ሆኗል። ባልደረባችን አዲስ ቸኮል ተጨማሪ አለው። ብሔራዊ ምርጫ ቦርድ በዛሬ ዕለት ባወጣው መግለጫ ከአፋርና ሶማሌ ክልል በስተቀር የመራጮች ምዝገባ ዛሬ ሊጠናቀቅባቸው የነበሩ የሰባት ክልሎችና የሁለት ከተማ መስተዳድሮች የምዝገባ ጊዜ በአንድ ሳምንት እንደተራዘመ አስታውቋል። የቦርዱ የኮሚኒኬሽን ዳይሬክተር ሶሊያና ሽመልስ ለቪኦኤ በሰጡት ቃል ምርጫ የካሄድባቸው የነበሩ ቀናት ብሔራዊ በዓላት በመሆናቸውና በአንዳንድ ቦታዎችም የምዝገባ ጊዜ ሊጠናቀቅ ሲል የምርጫ ጣቢያዎች ሊያስተናግዱ ከሚችሉት በላይ በርካታ መራጮች ለምዝገባ በመምጣታቸው የምዝገባውን ጊዜ በአንድ ሳምንት ማራዘም አስፈልገዋል ብለዋል። ነው ያየናቸው። ሁለት ዋና ዋና ነገሮች ምንድን ነበሩ? አንደኛው የመራጮች ምዝገባን ያራዘምንበት ወቅት ብዙ የበዓል ቀናት ነበሩ። አራት አምስት የበዓል ቀናት በመሀል ላይ በተከታታይ በመኖራቸው የተነሳ። ሁለተኛው ከዚህ ጋር ተያይዞ ደግሞ የሚነሳው ችግር ምንድን ነው? የተከፈቱባቸውን ቦታዎች ቢሆንና መራጮች የመዘገቡባቸው ቦታዎች ቢሆን በተለይ ቀን ዴድላይን ደረሰ ወይም የጊዜ ገደብ ሊጠናቀቅ ነው ሲባል ከፍተኛ ፍላጎት ዋንድ ስፓይክ ያደርግ ና አንድ ሺ አምስት መቶ ሰዎች ዋንድ ምርጫ ጣቢያ ላይ መዝገብ የሚችሉት መጠን ቶሎ ያልቃል። ያ ሲሆን ንዑስ ጣቢያዎች መክፈት አለብን። እኛ እኛ የደረስንበት ምንድን ነው? ምርጫ ጣቢያዎችን ንዑስ ጣቢያ ይከፈትልን ብለው ሪፖርት ካረጉ በኋላ ና ይህን ንዑስ ጣቢያ መከፈት እኛን አናውንስ ካደረግ ነው ከታወቀም በኋላ ባለው ጋፕ ላይ ያሉት ቀናት በጣም ሰፊ ናቸው። በተለይ ጊዜ ገደብ ባለባቸው እና በተራዘመባቸው ጊዜያቶች ወቅቶች ያሰብነውን ያህል ሰዎች ይህን ንዑስ ጣቢያዎቻችንን ቶሎ ከፍተ መመዝገብ አልቻልንም። ስለዚህ ሁለቱ ዋና ዋና ምክንያቶች ሆነው በተጨማሪ ሰባት ቀናት በነዚህ ዛሬ ቀነ ገደባቸው ይጠናቀቅ የነበሩት ላይ ተጨምሮ ምዝገባዎች እንዲካሄድ ነው። አዲስ አበባ ላይ በተለይ በጋራ መኖሪያ ቤቶች አካባቢ ተጨማሪ ምርጫ ጣቢያዎች የሚከፈቱ መሆኑም ተነግሯል። ይህ ለአንድ ሳምንት የተራዘመው ቀነ ገደብ ከሌሎች ክልሎች ዘግይተው የመራጮች ምዝገባ የጀመሩትን የአፋርና ሶማሌ ክልሎች እንደማይመለከት ነው ሶሊያና ሽምልስ ያስታወቁት። ሆኖም በሁለቱም ክልሎች የመራጮች ምዝገባ በጥሩ ሁኔታ እየተካሄደ እንዳለም ነው የኮሚኒኬሽን ዳይሬክተሯ ለቪዮ የገለጹት። በሌላ በኩል በግጭት ምክንያት የመራጮች ምዝገባ ባልተካሄደባቸው በኦሮሚያ ክልል አራቱ የወለጋ ዞኖች፣ በቤኒሻንጉል ጉሙዝ የካማሺ ዞን እንዲሁም በአማራ ክልል ኦሮሞ ብሄረሰብ ዞን የመራጮች ምዝገባ ዛሬ መጀመሩ ሶሪያና ሽመልስ አክለው ገልጸዋል። በሰሜን ሸዋ ዞን አጣየና በከማሽ ዞን ሴዳል ወረዳዎች ብቻ ምርጫው እንዳልተጀመረ ነው ሶሪያና ሽመልስ የገለጹልን። ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋና ሆሮ ጉዱሩ አራቱም ላይ ምንም አይነት የመራጮች ምዝገባ አላካሄድንም ነበረ። ዛሬ ነው ገና የምንጀምረው። እነዚህ አራቱ ዞኖች ላይ እንግዲህ ወደ ሰላሳ የሚጠጉ የምርጫ ክልሎች አሉ፣ እኛ ኮንስትዌንስ የምንላቸው ማለት ነው። ሀያ አራቱ ላይ የመራጮች ምዝገባ ከዛሬ ጀምሮ ለሁለት ሳምንት እናደርጋለን። ኦልሬዲ ያሳውቀናል። ይሄ አራቱ ወለጋዎች ላይ ብቻ አይደለም። ቤኒሻንጉል ጉሙዝ ክልል ከማሽ ዞን ላይ ከአንድ ምርጫ ክልል በስተቀር ስጥበት ተደርጎ የነበረው የመራጮች ምዝገባ ከማሽ ላይም እንጀምራለን። የቁሳቁስ ስርጭት ጨርሰናል፣ አስፈጻሚዎቻችንን ማሰልጥነናል። እዛው ቤኒሻንጉል ውስጥ ማለት ነው። ስለዚህ እሱም ከአሁን ጀምሮ ለሁለት ሳምንት የሚቆይ ይሆናል ማለት ነው። ሌላኛው በጸጥታ የተነሳ ሰስፔንድ ተደርጎ የነበረው ደግሞ የአማራ ክልል የኦሮሞ ብሔረሰብ ልዩ ዞን ሶስት ምርጫ ክልሎች ማለት ነው። የመራጮች ምዝገባ ሊጀመር ብሎ በተለያዩ ግጭት ስጋቶች የተነሳ ተስፔንድ የተደረገ ነበረ። እሱን ደግሞ ጀምረናል። እሱም እንዲሁ ከዛሬ ጀምሮ በሚቀጥሉ ሁለት ሳምንታት ደግሞ የሚቀጥል የመራጮች ምዝገባ ማለት ነው። ቁሳቁስ ስርጭትም ጨርሰናል። የመራጮች ምዝገባ ከዚህ በፊትም ለአስራ አምስት ቀናት ተራዝሞ እንደነበረ የቦርዱ መግለጫ አስታውሷል። ከሶስት ቀን በፊት በተሰበሰበ አሀዝ ይመዘገባሉ ተብለው ከሚጠበቁ አርባ ሚሊዮን መራጮች መካከል ሀያ ስምንት ነጥብ ሰባት ሚሊዮኑ መዘገቡ የቦርዱ ዳይሬክተር ሶሊያና ሽመልስ አስታውቀዋል። ይሁንና የሕዝብና ቤቶች ቁጠራ ባለመካሄዱ ከተገመተው በላይ መራጭ ሊመጣ ቢችል በሚል ታሳቢ 50 ሚሊዮን መራጮችን ለማስተናገድ የሚያስችል ዝግጅት መደረጉን ነው ዳይሬክተሯ የገለጹልን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን ለዘገባው እናመሰግናለን። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤን ነው። አብራችሁን ስለሆናችሁ እናመሰግናለን። ቀጣዩ መሰናዷችን የምሽቱን እንግዳችንን ያስተዋውቀናል። ዮናታን በቀለ ብዙም ባልተለመደው የእንጉዳይ ማብቀል ስራ ውስጥ የተሰማራው ሺታኪ ድርጅት መስራች ወጣት ነው። የዛሬ ዘጠኝ ዓመት የሐዋሳ ዩኒቨርሲቲ የድኅረ ምረቃ ተማሪ በነበረበት ሰዓት የጀመረው ስራ ኑሮውን እንዲያሸንፍ ከማገዙ በተጨማሪ በተለያ ያዩ የዓለም ከተሞች እየተዟዟረ ልምድ የሚቀስምበትን መልካም እድል ፈጥሮለታል። ሀብታሙ ስዩም ከዮናታን ጋር አጭር ቆይታ በማድረግ ስለ ስራውና በስራው ውስጥ ስላሉ ውጣ ውረዶች አናግሮታል። ዮናታን አስቀድሞ እንዴት ወደዚህ ስራ እንደገባ ይነግረናል። ከዋሳ ዩኒቨርሲቲ ማስተርሴን የዛሬ ዘጠኝ ዓመት እየሰባኩኝ እያለ እንደ አጋጣሚ ሆኖ ላብራቶሪ ላይ ቲሹ ካልቸር ሲሰራ አየሁን። ኖርማል በሆርቲካልቸር ክሞስፈርስ ወይ እየሰራሁ ነበር። ያኔ ግን መሹም ማይክሮኦርጋኒዝም እንደሆነ አላቅ ነበር። ስለዚህ ይሄ ያስገረመኝ ጀምር በኋላ ላይ ሳነብግን ኢትዮጵያ በሚሊዮን የሚቆጠር ዶላር ኢንቨስት አድርጋ መሹም እንደምታስመጣ ከትንሹ ፔኒስሊን ጀምሮ በጣም ትላልቅ የምንላቸው የካንሰር መድኃኒቶች ከመሹም እንደሚዘጋጁ፣ አትክልትም እንስሳም ያለው የኒውትሪየንት ኮንቴንት ከማንም ጋር መሹም እንደሚበልጥ፣ እንዲሁም ስጋ ስጋ ማለቱ በተለይ የስጋ አፍ ውስጥ ያለው ኢንዛይም ስጋንና መሹም የሚለየው አንድ መሆኑን፣ ስለዚህ አሰራሩ ተስተካክሎ ኮምፕሊትሊ ስጋን ሰብስቲትዩት ማድረግ መቻሉ ካንሰር ታማሚዎች በጣም የሚመከር መሆኑን ከለ ፕሬዥር ላለባቸው ፖሊስ ሶል እነዚህን ሳይ ፋይናት ለሹምን ለምን አናመርተውም? ወደ የሚለው ስሜት ገባው። ትምህርቴን መትረፌን ሪሰርቲን ተርቴ ግን ፕሬዘንት ሳላደርግ ተከራይቴ ለመጀመር ፈለግ ሰው ይሄ ነው የጀመርኩበት ሁኔታ። በእንጉዳይ ማብቀል ስራ የሚሰማሩ ሰዎች ያን ያክል የበዙ እንዳልሆኑ ይነገራል። ይሄ የሆነበት ምክንያቱ ምንድን ነው? ስራው ልፋት ያለው ነው ወይንስ ኢትዮጵያ የአየር ሁኔታዋ ለዚህ ምርት ምቹ አይደለም? በጣም የሚገርምህ ኖርማሊ በጣም የተለያዩ ሀገራት ላይ ያለውን ጉዳይ ማመቻዎችን ጎብኝቻለው። እናንተም በኦልሞስት ሰላሳ ከተሞች ላይ አሜሪካን አይቻቸዋለው ማመቻዎችን። ግን የሚገርመው ሙሉ ለሙሉ ኤሌክትሪካል ሲስተም አድርገው የሚጠቀሙት በጣም ትላልቅ ኤሌክትሪክ የሚጠቀሙት የአዲስ አበባና ዙሪያ ያለውን ቴምፕሬቸር ፎርም ለማድረግ ነው፣ እንዲሁም ያለውን የአየር ሁኔታ ማለት ነው። ፖቴንሽል አለን መሹሙን በቀላሉ ግሎባል በፕሮዳክሽን ሲስተሙ ላይ መደባበቅ አለ። ውጭ ሀገርም ይደብቀዋል። ቢዝነሱ አሁን ላይ ገና ወደ ኤክስፖርት ተነስቶ ነው። አሁን ኦልሞስት ወደ ሀምሳ ቢሊዮን ዶላር የሚንቀሳቀስበት ሰው እነዚህ ካምፓኒዎች እጅግ ትልቅ ምርት ያመርታሉ። ግን መሹም በቀላሉ የሚመረት ስለሆነ አብዛኛውን ጊዜ የቴክኖሎጂና የአመራረት አደባበቅ መደበቅ እንዲሁም ፐብሊሽ የሚሆኑትን ላይ በጣም የትንጭ አይነት አሰራር የመልቀቅ እና ግራ የማጋባት ሁኔታ አለ። ተመሳሳይ ነው። ሰርች ያኔ ካየወት በኋላ ወደ ማምረቱ ስገባ በጣም ብዙ ጊዜ ፌል አድርጌ ነበር። መደባበቁ ስላለ ማንም ሊያሳይ ፈቃደኛ አልነበረም። ሁለተኛው በነሹን ላይ ያለው የዘር ችግር ነው። እንግዲህ እንደምታውቀው ኬንያና፣ ኡጋንዳ ታንዛኒያን ወደ ማምረቱ በስፋት ለመግባት እየሰሩ ነው። ግን አብዛኛውን ጊዜ ከቻይና ነው ኢምፖርት የሚደረገው ዘሩ። It appears to me that China the They but the So ጥሩ አይደለም ግን ቲሹ ካልቸር መስራት የሚያስችል ቴክኖሎጂ ያላቸው የተወሰኑ ኢንስቲትዩሽኖች ነበሩ። ሰው እንዲሁ ግን አብዛኛዎቹ ነገር ሞዲፋይ ተደርጎ ማምረት እንችል ነበር። እንስሳም ነበር። ሰው ይሄ ቨሪ ቢግ ቻሌንጅ ነው። አሁን ላይ ምናልባት ይሄ ነገር በተለይ የዩኒቨርሲቲ ፋውንዴሽን እና ኮድ ፋሚሊ ፋውንዴሽን ኮድ ፋሚሊ ፋውንዴሽን ያዩዋ ከዩኒቨርሲቲ ፍአዋን ጨምሮ ባደረጉልን ነገር ይሄ የላብራቶሪውም ቆንጆ ተደርጎ ኢቨን ከኡጋንዳን ዘር ከኛ የሚወስድበትን አይነት ማድረግ የቻንበት ጊዜ ደርሰናል። ግን ከዚህ በፊት የነበሩት እነዚህ ትላልቅ ችግሮች ናቸው። ሌላው በጣም ሰው መሹም በጣም ሸልፍ ላይፍ ትንሽ ነው። ሰው ቶሎ ወደ ማርኬት መሄድ አለበት። ማርኬት ሄደ በኋላ በፎም ነው መታሸግ አለበት። እንደገና ደግሞ ሲሚዲቺ ሜንቴን የሚያደርግ ፍሪጅ መቀመጥ አለበት የቀናት እድሜ እንዲኖረው ድራይ ከሆነ በኋላ ህብረተሰባችን ያንን መጠቀም ብዙ አለበን። ስለዚህ ይህም አንዱ ሌላው ቻሌንጅ ነበር። ስለዚህ እነዚህ መሰረታዊ የነበሩት በእንጉዳይ ላይ ችግሮች ነበሩ። ዮናታን፣ ከሁለት አመት በፊት ይመስለኛል እዚህ ዋሽንግተን ዲሲ በተዘጋጀው ያሌ በሚሰኘው የወጣት አፍሪካዊ መሪዎች መርሃ ግብር ተሳታፊ ነበር። ከዚያ ያገኘኸው ልምድና እውቀት በስራህ ላይ እንዴት እያዋልከው ነው? በጣም ኖርማሊ ማንዴላ ዋሽንግተን ፌሎሺፕ በጣም የፕሮፌሽናል ታሪክ እንደገና ደግሞ የቢዝነሱንም እንደ ካምፓኒ የለወጠ ሂደት ነው። ስለዚህ ማንዴላ ዋሽንግተን በጣም እጅግ የረዱን በአፍሪካ ላይ ያሉ ወጣት የቢዝነስ መሪዎችን ተለይ ሌሎችን መገናኘት የቻልኩበት ነው። እንግዲህ በዚህም የተነሳ አሁን ላይ የተለያዩ ሀገራት ኖርማል የመሹም ምርቶችን ጨምሮ በአፍሪካ ሀገራት ለመላክ የምንችልባቸውን ስራዎች መስራት ያስቻለኝ አንዱ ነው። ሌላው ደግሞ ከአሜሪካ ኢንስቲትዩሽኖች ጋር አሁን ለምሳሌ ከዛ ያበኩበት ዩኒቨርሲቲ አባ ቢዝነስ ሊደርሽፕ እዛ ላይ መማር ችያለው። እንደገና ደግሞ ፓፓጆን በኢንተርንሽፕ መመረቅ ችያለው። ግን ከዛ በተጨማሪ ግን አሁን ራሱ ኮቪድ ራሱ እንደዚህ ችግር በሆነበት ጊዜ ከአምስት በ የተመራቂ ተማሪዎች ኢንተርንሽፕ እኔ ያ ሊሰሩ ችለዋል። በዚህም እኔ በተለይ አሜሪካን ማርኬት ላይ ኤክስፖርት የማደርግበት ምርቶች የማስታወቅ የምንችልበት እንደገና እዛ ከአሉ አምራቾች ጋር አንድ ላይ ኮላቦሬት አድርገን መስራት የምንችልበትን ነገር እንዲሁም የተለያዩ ሹም እንዴት ኢትዮጵያ ተጠቃሚ ልትሆንበት የምትል ልበትን መንገድ ጥናት ሲያደርጉ ቆይተዋል። ስለዚህ ለሀገሪን ምን መሆን ችሏል። ቬንቸር ስኩል አይዋ ዩኒቨርሲቲ ኢትዮጵያ መጥቶ ወጣት ሴት ኢንተርፕርነሮችን የሚያሰለጥንበትን ነገር ከሐዋሳ ዩኒቨርሲቲ እና አዳማ ዩኒቨርሲቲ ላይ አሁን ከአንድ ወር በኋላ የሚዘመት ነገርን ኖርማሊ፣ ይሄ ከሁለት መቶ ተወዳዳሪዎች ሊያሸነፍ የቻለበት ፕሮጀክት ነው። በዚሁ ማንዴላ ዋሽንግተን ከፈጠረልን ኮኔክሽን ነው። ሌላው ከዩኤስ ኤድ ሲቲ ፋውንዴሽን እና ዩኤስ ኤድ ኤስ ዩናይትድ ስቴትስ አፍሪካ ዲቨሎፕመንት ፈንድ ከዋሽንግተን ማ ከተሳተፉ ና እንዲህ ከአፍሪካ አርባ ስድስት ትላልቅ ተስፋ ሰጪ ፕሮጀክቶች ካወጣው ውድድር እዛ ላይ ከነበረው ውድድር ኦልሞስት ከአፍሪካ ከተመረጡት አርባ ስድስቱ አንዱ መሆን ችያለው። ከኢትዮጵያ በእርግጥ ብቸኛው ነኝ። ይሄ በተለይ ይሄ ውድድር ኦልሞስት የኔን ድርጅት ስንሆች ኢንዱስትሪ በኢትዮጵያ ላይ ትልቅ ሊቀይር የቻለ እድል ነው። ሌላው ብዙም ካምፓኒዎችን ማየት ችለናል። ይህም ደግሞ ትልቅ ህልም እንዲኖረኝ አድርጓል። ለምሳሌ እነ ቦይንግን ስጎበኝ፣ ጆን አንድ ጆንሰን ማምረቻዎችን ስጎበኝ፣ እነ ናሳን ስጎበኝ፣ እነ ሱካን ስጎበኝ ይሄ ኦልሞስት ምን ያህል አሜሪካ ሄዳለች፣ ግን እኛም ከሰራን ምን ያህል መቀየር እንችላለን የሚለውን በተለይ በጣም ትልቅ ስንቅ ሰንቄ ኢትዮጵያ ተመልሼ እንዲሰራ እያደረገኝ አንድ ነገር ነው። ኦፍኮርስ ትንሽ ሌቭል ላይ ግን መድረስ እንችላለን የሚለውን እምነት እንዲኖረኝ ያስችለኛል። ስለዚህ በሁሉም አንግል የማንዴል ዋሽንግተን ሄሎ ትልቅ ለውጥ አምጥቶልኛል። በዚህ ስራ ውስጥ ጥቂት ዓመታትን አሳልፈሃል። ንግዱ እንዴት እየሄደ ነው? የእንጉዳይ ምርቱ በአሁኑ ሰዓት የአንተና የአጋሮችህ የወደፊት እቅድስ ምንድን ነው? በአንድ ሺ በርስ ተከራይቼ ነው በብሮ ከተ የጀመርኩት ባላላቅ ህንጻ ላይ አሁን ላይ እንግዲህ ትሬኒንግ ሴንተር አለን። ስለዚህ መሹን ላይ ማሰልጠን ችለናል። በጣም ቆንጆ የሆነ ላብራቶሪ ኢቨን ለምስራቅ አፍሪካዎችን መላክ የሚያስችል ዲቨሎፕ ማድረግ ችለናል። ሪሰርቾችንም እየሰራን ነው የተሻሻሉ ዝርያዎችን ማውጣት ሰርቪስ የቻልንበት ሁኔታ ነው ያለው። ከዚህ ውጭ ፕሮዳክሽኑ ላይ ሁም ሶስት መቶ በሚል ፕሮጀክት ሶስት መቶ ብቁ አምራቾችን በኢትዮጵያ ውስጥ ለመገንባት እነዚህን ብቁ አምራቾች አትሊስት ሀያ አምራቾችን እየተከታተሉ ምርቱን ኮሌክት አድርጎ በዚህ ስምንት ወር ከሶስት ሺ እስከ ስድስት ሺ አምራቾችን ኢትዮጵያ ውስጥ ፎርም ለማድረግ እየተንቀሳቀስን ነው ያለ ነው። ከዚህ ውጭ ቀደምን ተኩ ቻሌንጅ የነበረው ፍሬሽ መሽሩም አይቆይም። ድራይ ሆኖና ፕሮሰስድ ሆኖ ወደ ተለያዩ ምርቶች አሁን ላይ በኤክስፖርት ማርኬት ማቸ የተለገ ያገኘንበት የመሽሩም ቡና አለ። ስለዚህ የቡናን በጣም ኒውትሪሽናል ዊች አድርጎ እንደገና ደግሞ የማነቃቃቱንም ሀይል ጨምሮ ግን በጣም ኒትሪሽናል ዜች በሆነ መልኩ የሚያቀርብ ነው። ሰው የመሹም ፕሮሰስ ሆኖ አበትንም እንደገና ኢትዮጵያ ደግሞ ለተጠቃሚዎች የሚደርስበትንም ነገር እያየን ነው። ሌላው ትልቁ እየሰራንበት ያለ ነው የፋሲካ ጾም እንዲሁም የገና ጾም በመሹም ነው። ስለዚህ ከተለያዩ ሼፎች ጋር በመተባበር እንግዲህ አዲስ አበባ ውስጥ እንደምታውቀው በሺዎች የሚቆጠሩ የስጋ ቤቶች በጾም ጊዜ ሮብና አርብ ይዘጋሉ። እንደገና በጾም ጊዜ ፋሲካና የገና ጾም ጊዜ ይዘጋሉ። ስለዚህ እነዚህ ስጋ ቤቶች ሳይፈጉ መሹም፣ ቅድም እንዳልኩ ስትበላው ስጋንና መሹም የመለየቱ ይዘይም አንድ ነው። ግን እንዴት አድገን እንሰራዋለን በኢትዮጵያ ትራዲሽን በሚለው ነበረ ጊዜ የፈጀ ነው። ስለዚህ አሁን ሸክላ ጠብሱ፣ ልክ እንደ መሹም በመሹም ሆኖ ልክ የስጋ ጣም፣ ግን በጣም ለጤንነት ጠቃሚ ሆነ ኮሌስትሮል የሚለው እንደገና አንቲ ኮሌስትሮል ባለው እንጉዳይ ብዙ እንደገና ደግሞ የመሹም ዱለት በመሹም ኮምፕሊትሊ ከስጋ ጋር በማስለየት ሁኔታ እንዲሁም ሌሎችም ምግቦቻችን በመሹም አድርገን ሰው እንዲለምደው። እንደገና ደግሞ አሁን ላይ እንደምታየው ትልቅ ኢንፍሌሽን አለ ስጋ በጣም ተወጋል። ሰው በቀላሉ መሹምን እንገስቶ የሚጠቀምበትን ነገር ለማድረግ እና እነዚህም ያልኩውን ብቅ የሆኑ አምራቾችን አንድ ላይ አስተባብሮ በብዛት እያመረትን ለብዙ ኮሚኒቲ ለመድረስ እየሰራ ስለዚህ፣ እርግጠኛ ነኝ በመጪዎቹ ትንሽ አመታት ውስጥ ትልቅ ለውጥ ይመጣል፣ በማህበረሰቡም ደረጃ ለውጥ ይመጣል ብዬ አምናለሁ። እጅግ በጣም አመሰግናለሁ። ነው ዮናታን በቀለ የሺታኪ እንጉዳይ አምራች ድርጅት መስራችና ስራ አስኪያጅ ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ሁሉ እንዲገጥምህ እመኝልሃለሁ። መልካም ምሽት። እኔም በጣም አመሰግናለሁ። እሺ እና እንግዳውን ዮናታን በቀለን እናመሰግናለን። አድማጮች፣ በኮሮና ወረርሽኝ ምክንያት የአሜሪካ ድምፅ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። በትላንትናው ዕለት ኢትዮጵያን ስኪን ቢውቲ ሴክረት የተፈጥሮ የውበት መጠበቂያዎችን ማምረቻ ተቋም መስራችና የልቡስ ጥላ መጽሐፍ ደራሲ ከሆነችው ከዮርዳኖስ ጉሽ ጋር አስተዋውቀናችሁ ነበር። ዮርዳኖስ በጋና የጀመረችው የቀሲል ንግድ የተፈጥሮ መዋቢያዎችን ማዘጋጀት እንድትማር አድርጓታል። በአሁኑ ሰዓትም የራሷ ሁለት ማከፋፊያ መደብሮች ያሏት ሲሆን በስሯ የሚሰሩትን አስራ ሁለት ሴቶች የራሳቸው የመሸጫ ሱቅ ወይም ዲስፕሌይ እንዲኖራቸው በማድረግ ራሳቸውን ችለው እንዲወጡ ማድረግ ችላለች። ኤደን ገረመው ከዮርዳኖስና ራሷን ችላ ከወጣችው የቀድሞ የሽያጭ ባለሙያ ከባንቻ አምላክ ጥላሁን ጋር ያደረገችው ቆይታ ቀጥሎ ይቀርባል። ዮርዳኖስ ጉሽ ከኢትዮጵያ ወደ ጋና በመመላለስ የጀመረችው የቀሲል ንግድ እየተጧጧፈ ቢመጣም ከአንድ ዓመት በኋላ በቅባት ወይም በሎሽን መልክ ቢቀርብ የሚሉ አስተያየቶች እንደበረከቱና ይህም ወደ ህንድ ሀገር ተጉዛ ቅመማ እንድትማር እንዳደረጋት ትናገራለች። በጋና የተከፈተው የመጀመሪያ ሱቋም ትርፋማ ሆኖ ተጨማሪ ተፈጥሯዊ ምርቶችን እንድትሞክር እንዳደረጋት የምትናገረው ዮርዳኖስ ጥቂት ጊዜ ከሰራች በኋላ በሀገሪቱ የመጣው የመንግስት ለ ለውጥን ተከትሎ ገበያ በመቀዛቀዙ ወደ አዲስ አበባ እንደተመለሰች ትናገራለች። አዲስ አበባ ተመልሳ ምን እንዳያጋጠማት ከምታስረዳበት ይጀምራል። ኢትዮጵያ ላይ ሞት ታረግ ደግሞ የገጠመኝ ምንድን ነው? እንደ ጋና ወዛም ቆዳ አይደለም ያለን፣ በጣም ደረቅ ቆዳ ነው። ብዙ ሞቸራይዘር ላይ ነው ማተኮር የነበረብኝ እና አዳዲስ ቻሌንጆችን ፌስ ማድረግ ነበረብኝ። ምን ማለት ነው? አዲስ ፎርሙላ ለማ ለደረቅ ቆዳ ላላቸው ሰዎች እንደገና እዚህ ስመጣ እንደገና ዝም ብለሽ ስሬ አይደለም የምትባይ፣ ፍቃዶች፣ ግብር፣ ታክስ፣ ምገባ፣ የማምረቻ ቦታ እነዚህ የሚባሉ ነበሩ እና በጊዜ በወቅቱ ለእኔ ግራ ገብቶኝ ነበረ። ስራው እንዴት መስራቱን ፋላቅ እነዚህን ነገሮች ሁሉ ማሟላት አለብኝ። እንዴት ነው ይሄ መሆን ያለበት ብለው ምንሽ ከነበርኩበት ሲስተም ኮምፕሊት የተለወጠ ሲስተም ነበር የነበርኩት። እየገባዎት ማለት ነው። ፍቃድ ማውጣቱን የስርዓቱን ሂደት እና አዲስ ያጋጠምሽንም ትግል እንዴት ተወጠሹ? መጀመሪያ ምን አሰብኩኝ? በአካባቢ ያሉ ሰዎችን ሳናገር፣ ኖኖኖኖ ፈቃድ መውጣት የለበትም ከመጀመሪያ አሉ ማለት ነው ሽ እንደሚደረገን ሳቸው ገላላ ፈልጂና ገላላው እቃዎችን ይዞ ያስገባልሻል። ምን አለፋሽ ከግብር መክፈል ጋር ከመዚያ ምንና አገናኘሽ አሉ ማለት ነው። ኦኬ ያልኩኝ፣ በርበሬ ሥራ ሄድኩኝ። ኮስሞቲክስ ደላላ አገኘሁኝ ሻምፖ ስር ያለች እሺ፣ ብዬሽ ሰጠሁት። ስድስት ወር እቃው እንዴት ነው አልተሸጠም? ይለኛል። አሁን እንግዲህ እኔ ካልኩሌት አድርጌ በቃ በጣም ሰክሰስፉል ልሆን ነው ብያለው። ምንም ለእኔ በቃ አምርቶ መስጠት ነው አምርቶ መስጠት ነው ሰጥቻለሁ። በመሀል እወጣለው፣ እገባለሁኝ እና በቃ እቃ ያልተወደደ ማለት ነው ብዬ ተስፋ ቆርቼ አንድ ቀን ደወልኩለት ደውዬለት ልምጣ እና በቃ ልትሄደው አንተም ብርና ቦታ የያዘት ካልተፈለገ በቃ አልተፈለገም ማለት ነው። ልያልኩት ማለት ስለ አይ አይ አትምጭ ሲል እኔ በተፈጥሮ የሆነ ነገር ከወሰንኩ መመለስ ይከብደኛል። አይሱዙ መኪና ይዤ በርበሬ የሰራ መጋዘኑ ሄድኩ። ብታሚም ባታሚም ያገኘሁት ብዛት አምስት ፍሬ አልቋል። ብሩን ነው መስጠት ያልፈለገ። ያንን አምስት ፍሬ በአይሱዙ ይዤ በቃ በጣም እየተበሳጨሁ ወደ ታች ስወርድ ወደ መገናኛ ልሄድ፣ ቸርቸር ጎዳና ሊሴ የገብረ ማርያም ትምህርት ቤት ፊት ለፊት ሱቅ ይከራያል የሚል አየሁ። ከአሁን በኋላ ከደላሎች ጋር በፍጹም ማንሰራ ማዘ ወሰንኩ። ሱቁን እዛ ተከራየሁን። አምስት ሻምፖ አስቀመጥኩ። ያለውን እወጣለው ብዬ ገባ ምን አጋጠመች ሱቁሽን ከከፈች በኋላ ሱቁን ከተከፈትኩ በኋላ እድለኛ ከንትን የመጀመሪያውን ከፍቼ በአመቱ ሁለተኛውን ከፈትኩን ሶስተኛውን ከፈትኩ ብራንች ሆነ እንደኔ አይነት ሰው ስትሆኝ ከቢዝነሱን በላይ ከሰው ጋር ሰው ነው ፍቅር ይሻለ እና ከሰው ጋር ያለኝ ነገር በጣም እቅ ስለሆነ ልጆቹን አያቸዋለው እኔ ጋር የሚሰሩትን ማለት ነው በጣም ወጣት ናቸው አብዛኞቹ ከአስር ወይ ከአስራ አንድ ያክፍል ትምህርት ያቋረጡ ናቸው እዛም ያልደረሱ ሊኖሩ ይችላሉ እና እኔ እነዚህ ሁሉ መንገዶች ስሄድ አብረው አሉ። እቃውን ብሸጥ ይችላሉ፣ ግን የእነሱ ህይወት እየተለወቀ አይደለም፣ እኔ እያደግ ከዛ። ይሄ አይዲያ መጣሉ፣ እነዚህ ልጆች እኔ አንድ ነገር ካላደረግኩ በቃ ምንም ለውጥ የሚመጣ ነገር አይደለም ህይወታቸው ላይ። ጊዜ ምን ወሰንኩ፣ አሁን የጀመር ነው ምሳሌ፣ ከኔ አንድ ሁለት አመት በላይ ከሰራሽ፣ እኛ ራሳችን ብሩን አበደርሻለሁ እንሻለሁ እንግሊሻንሽን ሱቅ እንከራያለን እቃዎቹን ትሰጫቸዋለች። ፍሬንቻይዝ ሆነ ፍሬንቻይዝ እኛ ፎርም ማለት ነው። እንደዛ ስንል እንግዲህ አሁን ላይ እንደምታዩ ሀያ ዘጠኝ ብራንች ላይ ደረስን ማለት ነው። ስንት ሴቶች አበቃሽ? በዚህ አይነት መንገድ አስራ ሁለት ሴቶች አብቅተናል። እነሱ ደግሞ በስራቸው ማለት ነው እነሱ ጋር የሚሰሩ ወደ አስር ሴቶች ይዘዋል። ከዮርዳኖስ ጉሽ ጋር በሽያጭ ሰራተኝነት ስራ በመጀመር አሁን ላይ የራሷን የመሸጫ ዲስፕሌይ ይዛ የምትሰራው የሀያ ሰባት አመት ወጣቷና የአንድ ልጅ እናት ናት። ባንቻ አምላክ ጥላሁን ስለ ህይወቷና አሁን ስላለችበት ሁኔታ እንዴት አስረዳለች። ልጅ ከመውለዴ በፊት አረባ ገ ነበር። ግን ነጥ ስራ አልሰራም። የመጀመሪያ ስራ ቅባጋ። ከዛ በፊትም ስራ አልነበረኝም ተማሪኮ እንዳጋጣሚ ነገሮች አልተስተካከሉኝም እና ሰዐቱ አርባ ገርነት ነበረ አርባ ገር መጀመሪያ እኔ ደግሞ ብዙ አይመችም ብዙ ነገሮች አልነበረ እና

የኢኤስቢ ሴክሬትስ መስራች ዮርዳኖስ በቀጣይ ምርቷን ወደ ዓለም አቀፍ ገበያ ለማስገባት እየጣረች መሆኑንም ነው የምትገልጸው። ኢኤስቢ ሴክሬት ምርቶች አሁን ጀምረናል፣ ኤክስፖርት ጀምረናል። በቅርብ ዲሲ ላይ እቃዎቻችን ይገባሉ። አሁን ደግሞ ወፍ አፍሪካ ላይ በጣም እየተንቀሳቀሱ ያለ ነው እና አድጎ ትልቅ ደረጃ የሚደርስ ነው፣ ሳይዘነጋ ሰውን ሳይዘነጋ ማለት ነው። አድማጮቻችን፣ ከዮርዳኖስ ጉሽ ጋር የነበረን ቆይታ እዚህ ላይ ተጠናቀቀ። ለአሜሪካ ድምጽ ዘገባ አይደን ገረመው ከዋሽንግተን ዲሲ። የከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማርና እኔም ሳስተናግዳቸው አምሾት ስመኝሽ የቆየነን ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት። i I'm So we can have